የባህል መድረክ ኢትዮጵያ ውስጥ አሁን አንድ ማንነት ብቻ አይደለም ያለ። ብዙ አይነት ማንነት አለ። ብዙ አይነት ቋንቋ ብቻ አይደለም ሃይማኖት ማንነታችን ውስጥ አለ። የአለባበሳችን ማንነታችን ውስጥ አለ። ሂስቶሪካል ግንኙነታችን ማንነታችን ውስጥ አለ። ብዙ አይነት ነገር ነው ማንነታችን ውስጥ ያለ። ስለ ኢትዮጵያውያን የተለያዩ ባህሎችና ትስስራቸውን የነገሩን የሰው ልጅ ጥናት ወይም ስነ ሰብ ባለሙያ አቶ ዳዊት ሳሙኤል ናቸው። አቶ ዳዊት ከአዲስ አበባ ዩኒቨርሲቲ በአንትሮፖሎጂ ማለትም ስለ ሰው ልጆች ሁኔታ ግንኙነቶችና ባህል ትምህርትን ተከታትለውና ጥናት አድርገው የመጀመሪያ ዲግሪያቸውን ይዘዋል። ሁለተኛ ዲግሪያቸውን ደግሞ በቅርቡ ግሎባል ሌበር ስተዲስ ማለትም የጉልበት ሰራተኛ ኢኮኖሚና ህጉን በተመለከተ በጀርመን በርሊን ከሚገኘው ዩኒቨርሲቲ ተቀብለዋል። አንትሮፖሎጂ ወይም በአማርኛ ስነ ሰብ ማለት ምን ማለት ይሆን? አቶ ዳዊት ሳሙኤል፣ እንግዲህ አንትሮፖሎጂ በመሰረቱ አራት አይነት የስተዲ ፓርት አለው። አንደኛው ስለ ማህበረሰብ የሚያጠና ነው። ስለ ማህበረሰብ ከአሁን ከኛ ወደኋላ ከአባቶቻችን ከአያቶቻችን ጀምሮ ወደኋላ ያለውን አሁንም ያለውን ትንሽ ራቅ ያለው ባህል የሚያጠና ነው አንደኛው እንግዲህ ሶሻል አንትሮፖሎጂ የሚባለው ማለት ነው። ሁለተኛው ስለ ፕራይሜት በሰው ልጆች እና በእንስሳት መካከል ለምሳሌ ያለውን ግንኙነት የሚያጠናም አለ። እንደገና ደግሞ ጥንታዊ በመሬት ውስጥ ተቀብሮ ያሉ የሰዎችን አጽም፣ ይህን ደግሞ የሚያጠና ፓርትም አለው። እንግዲህ እንደዛ እያለ ለአራት ፓርት የሚከፈል ነው አንትሮፖሎጂ። እኔ ያጠናሁት ግን የሶሻል ፓርት ነው ወይም ደግሞ የማህበረሰብን ከተመለከተ ባህልን የተመለከተ ነገሮችን ያሉበትን ነው። እንግዲህ የዚህ ጥናት ጠቀሜታ በተለይ ለእኛ ለኢትዮጵያውያን ምንድን ነው? ጠቀሜታው ምንድን ነው? ምሳሌ ኢትዮጵያ እንግዲህ ብዙ ብሔር ብሔረሰቦች ወይም ደግሞ ብዙ ጎሳዎች ያሉባት ሀገር ናት። ጥንታዊ ሀገር ናት። የሰው ልጆች መነሻ ሀገር ናት። ከዚህ በተጨማሪ ደግሞ በሌላው ሀገር የጠፋ ወይም የሰው ልጆች ጥንታዊ የሆነው ባህል ኢትዮጵያ ውስጥ አለ እና ያን ማውቃችን ያን መንትን ማለታችን እንዴት ልንኖር እንደምንችል እንዴት ሀገራችን የተሻለ ሰርተን እናደርግ እንደምንችል እንዴት ደግሞ እኛ ባህላችን ለሌላው እንዴት ልንሰጥ እንደምንችል ለማድረግ ራሳችንን ጠብቀን ለመኖር መጀመሪያ ራሳችን ማወቅ አለብን። አዎ፣ እንግዲህ እኛ እንደምንናገረው እንደምናውቀውም ኢትዮጵያ ከሰማኒያ በላይ ብሔር ብሔረሰቦች የሚገኙባት አገር ናት። የዛኑ ያክል ደግሞ የተለያዩ ባህሎች፣ የተለያዩ ልምዶች በተለያዩ ማህበረሰቦች ዘንድ ይታያል። እና እንደው ምን ያህል ተጠንቷል? ከዚህ ውስጥ እንደው ምን ያህሉ ገሚሱ ያክል ተጠንቷል? ከዛ በላይ ተጠንቷል? እንዴት ብለን ልንገምት እንችላለን? እንግዲህ ምንድነው የእኛ ሀገር ላይ በአብዛኛው ፈረንጆቹ መጥተው ብዙ ጥናት አጥንተዋል። በእኛ ሀገር ላይ ያሉት ሰዎች ብዙም አጥንተዋል ብዬ ባልልም፣ ነገር ግን ፈረንጆቹ እስከ ገጠር ድረስ እየሄዱ እስከ ሙርሲ ድረስ እየሄዱ እስከ ከፋ ድረስ እየሄዱ እዛ እየኖሩ አፋር ውስጥ እየገቡ ያጠናሉ። እነሱ ግን የሚያጠኑት ለእኛም ብቻ ነው ማለት አይቻልም። ለራሳቸውን በሚጠቅማቸው መንገድ ነው። ግን ተጠንተዋል፣ ብዙ ተጠንተዋል። ብዙም አሁን ውጭ ሀገር ያሉ ዩኒቨርሲቲዎች ሲመለከት ስለ እኛ ሀገር ከኛ ይልቅ እነሱ በደንብ አርገው አጠንቶ ይዘውታል። እንደው እኛ ባህላችንን ስለማናቅ ነው፣ በተለይ ወጣቱ ትውልድ ባህሉን ስላልተማረ ስላላወቀ፣ ስላላስተማር ነው ስላልሰጠ ነው። በዚህ አሁን ሰሞኑን በታየው ቀውስ ሰሞኑን ብቻ ሳይሆን እንደው ከአመታት ጀምሮ አንዳንድ በሚታዩ ስነ ምግባር ጉድለት ወይም ደግሞ በፊት የነበረው አይነት ኢትዮጵያዊነት እየጠፋ ነው ይባላል። ይሄ ምናልባት ከዚህ ጥናት ጉድለት ነው። ወደዚህ አሁን ወደ ጠየቅሽ ከመሄዴ በፊት እንደው ለአድማጮች የበለጠ ግልጽ ለማድረግ ባህል ማለት ወይም ደግሞ በእንግሊዝኛው ከልቸር ብለን የምንለው ሁሉንም ነገር የሚያጠቃልል ነው። ለምሳሌ የምንለብሰው ልብስ፣ ከምንመገበው ምግብ፣ ከምናስበው አስተሳሰብ፣ ከምንናገረው ቋንቋ ሰው ለሰው ያለን ግንኙነት ይህን ሁሉ በአንድ ላይ የያዘ ወይም ደግሞ እነሱ ምን ይሉታል? ኤድዋርድ ቴለር የሚባል አንድ ስለ ባህል ያጠና ሰው ምን ይላል? ኮምፕሌክስ ሆል ነው ይላል። ሁሉም ነገር ያጠቃለለ ምን ይላል? ሃይማኖት ሁሉ ባህል ውስጥ ያለ ነው በነገራችን ላይ እና ነገር ግን በባህል ውስጥ ደግሞ ሌሎች ደግሞ ከስተሞች ሁሉ አሉ ልማዶች ሁሉ ይጠቃለላሉ። እና ይህ መሆኑን እንግዲህ ከአስተሳሰባችን ጀምሮ ጥናት ማጥናታችን ለልጆቻችን ይህን ማስተላለፍ እንችላለን። ለምሳሌ ልጆች ከሶስት ዓመት እስከ ስድስት ዓመታቸው ባለው ጊዜ ውስጥ ነው በነገራችን ላይ ባህላቸውን ስርዓታቸውን ሃይማኖታቸውን የሚያውቁ። ይሄ አለም አቀፍ የሆነ ጥናት ነው። እንግዲህ ከሶስት እስከ ስድስት ዓመት። እኛ ግን በዛ ምን ሰርተናል? ለምሳሌ ምን ተደርጓል? በትምህርት ቤት ውስጥ ስለ ባህል፣ ስለ ከልቸራችን፣ ስለ ራሳችን ልጆቻችን እንዲያውቁ ምን አድርገናል? ተቋሞቻችንስ አሉ ወይ? ላለፉት በተለይ ሰላሳ ዓመት ወይም ደግሞ ከዛም ትንሽ ረዘም በሚል ሁኔታ የተሰራው እንደውም የራሳችንን ባህል የራሳችንን ጠልፎ እንዲጥላ ወይም ደግሞ አንዱን ነገር ብቻ መጠን በማውጣት ልጆቹን እንደውም እርስ በርስ እንዲጣሉ እንዲጠላሉ፣ እንዳይከባበሩ ያደረግነው ነገር ይሄ ነው እና ይህን ባለማድረጋችን አሁን የምንመለከተው ነገር ሁሉ መጣብን። ከዚህም እየከፋ ነው የሚሄደው። በነገራችን ላይ አሁንም ካልሰራ አሁንም መስራት ያለብን ነገር እርስ በርስ እንድንተዋውቅ ማድረግ አለብን። አንዱ የአንዱን እንዲያውቀው ማድረግ አለብን። አንዱ የአንደኛውን ሪስፔክት እንዲያደርገው እኔ የኦሮምኛ ቋንቋ ተናጋሪ አደለሁ ወይም ደግሞ ቤተሰቦች ከኦሮምኛ ቋንቋ ተናጋሪ መጡ አለ። ነገር ግን እንደ ቦረና ባህል የሚያስደስትኝ ይ እዛ ሀገር ሂጄ ብኖር የዛን ሀገር ሂጄ ባጠና እነዚህን ሰዎች ለሌሎች ሰዎች ባስተዋውቅ በጣም ያስደስተኛል። ምክንያቱም ስለተማርኩት ልክ እንደዚሁ ሌሎች ሰዎች ደግሞ ለልጆቻችን ብናስተም ኖሮ ሪስፔክቱ እየጨመረ ሄድ ነበር። ፖሊሲያችን ውስጥ ይህን ነገር ብናስገብ እና ይህንን እስካላደረግን ድረስ አሁን የምንመለከተው ውጥንቅጥ ነገር ውስጥ የገባንበት ምክንያት ለራሳችን ስላልሰራ ነው። አቶ ዳዊት እንግዲህ ቀደም ሲል የቦረናን ባህል ጠቅሰው ነበረ። ከቦረና ባህል መካከል እርስዎን ከማረኮት ካስደሰቶት አንዱን እስቲ ይጥቀሱልን። እንግዲህ ምንድን ነው አሁን ቦረናዎች የሚገርመው ነገር በጽሁፍ መዝግበው የያዙ አይደሉም ነገር ግን ባህላቸውም በኦራል ትራዲሽን ወይም ደግሞ በቃል በቃል ያስተላልፋሉ። ቦረናዎች በስነ ስርዓት የሚኖሩ ሰዎች ናቸው። በስነ ስርዓት የሚኖሩ ሰዎች ናቸው። ለሁሉም ነገር ሕግ አላቸው። ለምሳሌ የወንዝ ውሃ ውሃን በተመለከተ እንኳን እነሱ የውሃን ኃላፊ አባኤላ ላይ ይሉታል። ያንን የሚመለከተው ሰው አለ። ተቋም አላቸው። አሁን ውሃን የተመለከተ ከዝናብ የሚወርድን ውሃ ከወንዝን የሚወርድ ውሃ ከጉድጓድ የሚያወጡትን ውሃ የተለያየ ህግ አላቸው ለጎሳ የሚሆን ውሃ አለ ለቤተሰብ የሚሆን ውሃ አለ ለአካባቢው የሚሆን ውሃ አለ ከብቶቻቸውን እንዴት አድርገው ንትን እንደሚሉ ጋብቻ እንዴት እንደሚያገቡ ስለ ሀገር ጉዳይ እንዴት እንደሚነጋገሩ ምርጫ እንዴት እንደሚመርጡ ስለ እያንዳንዱ ጉዳይ የሃይማኖት ጉዳያቸውን እንዴት እንደሚጠብቁ ባህላቸውን እንዴት እንደሚጠብቁ ከጎረቤቶቻቸው ጋር እንዴት እንደሚኖሩ እጅግ በጣም የጠለቀ ባህል ያላቸው ሰዎች ናቸው። የነዚህ ሰዎች የሚያደርጉትን ስትራክቸር አጥንተን እንኳን በሀገር አቀፍ ደረጃ በኢትዮጵያ ደረጃ የተሻለ ስራ መስራት ይቻል ነበር። ስለ አልታደልን ነው እንጂ እና ቦረናዎች በህግ በስርዓት በመደማመጥ የሚኖሩ ሰዎች ናቸው። ግን ከብዙ አንግል የተለያየ እንትን ይደርስባቸዋል። ለምሳሌ ድርቅ ይመጣባቸዋል። በዛ ላይ የሚሰራ ስራ የለም። ጎሳ ግጭት ይመጣባቸዋል። ከተለያዩ ከባቢ ካሉ ጎሳዎች ጋር የግጦሽ መሬት ግጭት ይመጣባቸዋል። የሃይማኖት ወረራ ይደረግባቸዋል። ባህሉን እንትን ለማለት ይደ ማንም ፕሮቴክት አያደርጋቸውም። ግን ስቲል ሰርቫይቭ አድርገው ይህን የሚያክል ጊዜ መቆየት ይችለዋል እና ቦረናዎች ውስጥ ብቻ ብዙ ነገራችን እዛ ውስጥ አለ። የኢትዮጵያ ብዙ ነገር እዛ ውስጥ ነው ያለ። ግን እና ቦረናዎች ብቻ በአፋሮች ውስጥ ያለ ባህል አለ። በጉራጌዎች ውስጥ ያለ ባህል አለ። በአማራ ውስጥ ያለ ባህል አለ። በአገቦች ውስጥ ያለ፣ በቅማንቶች ውስጥ ያለ ባህል አለ። ይሄ ሁሉም አላጠና ነው። ኢቨን ከዚህ ተነስተን የሶሻል ፖሊሲ ማውጣት ይቻላል። ከብዙ መንገድ የወታደራዊ ባህላቸው የአፋሮችን ለምሳሌ ለሀገሪቱ የወታደራዊ እንትን መሆን ይችላል። የስብሰባ ስነ ስርዓታቸው የጉራጌዎቹን የዲሲሽን ውሳኔያቸውን የመሬት አጠቃቀማቸውን ብዙ ነገር ነው። የሪሶርስ አጠቃቀማቸው አላጠና ነው። ይሄን ሁ የግድ ፈረንጅ ሀገር፣ የግድ ቻይና፣ የግድ አሜሪካን ሀገር ሄደን ማምጣት አያስፈልገንም ነበር። እንደው ግን ይሄንን ጥሩ ጥሩ ባህላችንን እንዴት ነው ልንጠቀምበት የምንችለው? አሁን ደግሞ በዚህ በኢትዮጵያ አጣብቂኝ ውስጥ በገባችበት ጊዜ ብዙውን ጊዜ እንደሚባለው ወጣቱ ላይ አልሰራንም። ወጣቱ ታሪኩን አያውቅም። ወይም ደግሞ የተንሻፈፈ ታሪክ ነው ወይም ያልሆነ ትርክት ነው እየሰማ ያለው እና ያደገው ከየት ያምጣው እያልን ያለ ነው። እንዴት ነው በዚህ ባህላችንን አስተምረን እንዴት ነው ልናስተካክለው የምንችለው፣ ይሄንን ኢትዮጵያ የያዘችውን ጎዳና። እንደው ከአንትሮፖሎጂ የሪሰርች አንዱ ሜካኒዝም ውስጥ አንዱን ባመጣልህ ሂስቶሪካል ፓርቲኩላሪዝም የሚባል የሪሰርች እንትላለ ለምሳሌ፣ እነሱ ምንድን ነው የሚያደርጉት? አሁን ለምሳሌ እኛ ሀገር ላይ የተነሰዋለ አሁን ዘረኝነት፣ አንዱ አንዱን መጥላት፣ እንግዲህ አሁን መገዳደል። አሁን ይሄንን ለምን ሊመጣ ይቻል? አሁን አንትሮፖሎጂስቶች ምንድነው የሚያጠኑት? የዚህ ነገር መነሻው ምንድን ነው ብሎ ነው የሚያጠኑት። ካጠኑ በኋላ ከዛን ጊዜ ጀምረን ሪኮንስትራክት እያደረግን እንሄዳለን። አሁን ለምሳሌ እንበልና ፖለቲካውን ከጎሳ አስተሳሰብ ጋር መቀላቀል አርባ ዓመት አምሳ ዓመት የሆነው ነገር ነው። ከዛ በፊት በእርግጥ ጣሊያኖቹ የሞከሩት የተለያየ መንገድ አገሪቱን ለማከፋፈል ያደረጉት ነገር አለ። አልተሳካም። ግን በኋላ ተምሮ መጣ የሚባለው ጀኔሬሽን ልክ ከሀሳብ ወጣና ወደ ፖለቲካውን ወደ ጎሳ ከተተው ፖለቲከኞቹ ሁሉንም ነገር ረበሹት። እነዚህ ሰዎች ግን የሚያወሩትን ነገር የሚሆኑ አይደሉም። ለምሳሌ አሁን በኦሮሞ ባህል አርባ ዓመት የደረሰ ሰው ነው መሪነት ደረጃ መድረስ የሚችለው ማንም ሰው ከአርባ ዓመት በታች ያለ ሰው ከአርባ ዓመት በላይ ያለው በገዳ የተመረጠውን ሰው የማክበር ግዴታ አለበት። አሁን ለምሳሌ ዛሬ ፖለቲከኛ ብለው የሚሉ ሰዎች አንደኛው ከታች ያሉት የላይኞቹን መጠበቅ አለባቸው። ከላይ የመጨረሻ ያሉት ደግሞ ከፖለቲካ መውጣት አለባቸው። አሁን በኦሮሞ ባህል ይሄ ነው። ለምሳሌ አርባ ዓመት የሞላው ሰው ገዳ ደረጃ ላይ የደረሰው መሪ ነው የሚሆነው። ከዛ በታች ያለ ሰላሳ ዓመት የሆነ ሰው ማየት ነው ያለበት፣ ማየት የራሱን ኃላፊነት እየተወጣ ወደሚቀጥለው መሪነት ለመምጣት መታገስና ማየት ነው ያለበት። ይሄን አንዱን የኦሮሞዎችን ይህን አመጣሁ እንጂ በሌላውን በኩል ሁሉም ተረባብሷል። ሁሉንም ነገር ስንመለከተው ይሄ በመሆኑ ደግሞ ውጥንቅጥ ውስጥ ገባል። የምንይዘውን የሚጨብጠውን አጣን። ሁሉም አንዱም አንዱም ለማሸነፍ የተለያየ ውሸት ትርክት በመስጠት ልጆቹ ጭንቅላት ላይ ስራ ተሰራ። ያ ኔጌቲቭ ነገር የተዘራው እንክርዳድ ደግሞ ውጤቱን አሁን እያየነው ነው ያለው ሰው ገሎ መስቀል የሰውን አካል መከትከት፣ እንደውም እንደዛ አድርጉ በኩራት ማየት አገሩን አስፈርሰን ስራ የሌለው ህዝብ፣ መኖሪያ የሌለው ህዝብ በድህነት አሁን ቀውስ ያለ ንብረት እያወደም ኢንቨስተሮችን እያባረረ ያለበት ደረጃ እዚህ ድረስ ምንም ወደፊት አንድ እርምጃ ማየት የማይችል ጄኔሬሽን እንዲወጣ ተደረገ እና መልሰን ሪኮንስትራክት እያደረግን በሰከነ ሁኔታ መልሰን ከኋላ ካበላሸነው ጀምረን መሄድ አለበት። ሁሉም ኢንተርቬንሽን ያስፈልገዋል። ሁሉም ኢንተር የጎደለው ነገር አለ። ያን የጎደለን ነገር ሚኮንስትራክት እያደረግንበት ስንሄድ አገሩም ትውልዱም የሚቀጥለውም ጄኔሬሽን ሰላም እያገኘ ይሄዳል እና ለምሳሌ አሁን ማምጣት ይቻላል። ኢትዮጵያውያን በታሪካቸው መቼም ጊዜ ቢሆን ካለፉት ስልሳ ዓመት በፊት ባለው መሪዎቻቸውን አይገሉም ነበር። በየትም ዘመን መሪዎቻቸውን አይገሉም በአሁኑ ግን ሰዓት ግን ምንድነው የተደረገው? መሪ ነው የሚገደል። በተለይ ላለፉት አርባ ዓመት መሪዎች በሙሉ መሪ ሊሆኑ የሚችሉ ሰዎች፣ የፖለቲካ መሪዎች የሆኑ የተለያየ ተቋም እንትን የሆኑትን ሰዎች ሁሉንም ተገደሉ። አሁን ይሄ ክፍተት ፈጠር እና የነበረንን ባህል እያከበርን ስርአታችንን እያከበርን ለሚቀጥለው ጄኔሬሽን እያስተማር ያለንን ነገር ጠብቀን እርስ በርስ እየተዋወቅን መሄድ እስካልቻልን ድረስ ምስርኩ ይቀጥላል። እንደው በእርግጥ እነዚህ ብሔር ብሔረሰቦች የባህል ትስስር እንዳላቸው ይነገራል። እውነት ተተለያይተው መኖር ይችላሉ? ባህላቸውን ተነጣጥለው መኖር ይችላሉ? አንዱ ብሔር አንዱን ባህል የራሱን ብቻ ይዞ መኖር ይችላል? እሱ ነው የሚያሳዝንሽ ነገር። በተለይ ላለፉት ሰላሳ ዓመታት ለፖለቲካው ማሽነሪ ሁለት መጥፎ ነገሮች ተመረጡ። አንደኛው የማንነት ከዛ ውስጥም ቋንቋ ብቻ ናቸው ተመረጠች። ሁለተኛው ጥላቻን መሰረት ተደረገ። ሁለት መጥፎ ፒላሮች ና ወይም ደግሞ ሁለት ምሰሶዎች ናቸው በፖለቲካ ውስጥ ላለፉት ሰላሳ ዓመት እና ምሳሌ አንዷን ቋንቋ መናገርን ነው ያመጧቸው። ለምሳሌ እንበልና ከሸዋ ጀምረሽ ቦረና ድረስ ካለው ሕዝብ ድረስ ወይም ደግሞ ከሀረር ጀምረሽ ወለጋ ድረስ ካለው ሕዝብ ድረስ ያለው ኦሮሞ ተብሎ በኦሮምኛ ቋንቋ ስለተናገረ እዛ ውስጥ ተቀመጠ። በዛ ውስጥ ግን ብዙ አይነት ባህል ያላቸው ሰዎች በዛ ውስጥ አሉ። ከዛ ውጭ ደግሞ የሆኑ ያን ቋንቋ የማይናገሩ ግን ከዛ ህዝብ ጋር ደግሞ በሌላ ማንነት የሚገናኙ አሉ። ለምሳሌ አሁን እንበልና ከሰሜን ከወሎ ጀምረሽ ሐራር እስከምትሄጅ ድረስ በእስልምና ሃይማኖት አንድ ናቸው። ከሸዋ ጀምረሽ ጎንደር እስከሚገኝ ድረስ በክርስትና ሃይማኖት አንድ ናቸው። ግን በቋንቋ ግን የተለያየ ይናገራሉ። እነዚህ ሰዎች አንዱን መለያ ነገር ብቻ ነው የተያዙ። በቋንቋ ብቻ ብለን አሁን ልንገነጣጥለው ምንድም በሃይማኖት መልሶ ደግሞ ይገናኛል። እንደገና ደግሞ በጋብቻ መልሶ ይገናኛል። እንደገና ደግሞ በሂስቶሪካል በሳይኮሎጂካል ሜካፕ ደግሞ መልሶ ደግሞ ይገናኛል። ነገር ግን እኛ በዚህ ማንነት እንኳን አጥር ብናጥርበት የሚቆም አይደለም። ምክንያቱም ሌላ ደግሞ የሚያስተሳስረን ነገር አለ እና ኢትዮጵያ ውስጥ አሁን ተለያይቶ ማንለያይበት ብዙ አይነት የሚያገናኝ ነገር ሰንትን እንገናኛለን። ለምሳሌ ከጅማ ጀምረሽ እስከ ወሎ ድረስ ያለው በንግድ ይገናኛል። እስካሁን ድረስ ቡና ያመጣል ምርት እንግዲህ ከጅማ ጀምረሽ በዚህ ሁሉ ኪሎ ሜትር ማለት ነው። ከወለጋ ጀምረሽ ከፋ እስከምትሄጂ ድረስ ህዝቡ ከጥንት ጀምሮ የሚገናኝበት መንገድ አለ። ገንብ ገንብተሽን ብታቆሚ አይቆሙ እና አሁን ያለ ነው ለብዙ ሺህ ዘመን ተሰርቶ ተሰርቶ ተሰርቶ ተደክሞበት የፈጠርነው መሬት ነው አሁን ያለ። ከዚህ ላይ እንለይ ብለን ብንድካም አንድ ማንነት ብቻ አይደለም ያለ። ብዙ አይነት ማንነት አለ። ብዙ አይነት ቋንቋ ብቻ አይደለም። ሃይማኖት ማንነታችን ውስጥ አለ። የአለባበሳችን ማንነታችን ውስጥ አለ። ሂስቶሪካል ግንኙነታችን ማንነታችን ውስጥ አለ። ብዙ አይነት ነገር ነው ማንነታችን ውስጥ ያለ። ወጣቱን እናስተምር፣ ወጣቱ ላይ መስራት አለበት ይባላል። የዚህ ትምህርት መሰረተ ልማት እንዴት ነው መሆን ያለበት? ልጆቹን ለማስተማር የመጀመሪያ ከካሪክለሙ ነው የሚጀምረው። ለምሳሌ በትምህርት ቤት ከሄድ ነው የትምህርት ቤቱ ካሪክለም፣ የትምህርት ቤታችን ካሪክለም መስተካከል አለበት። አገር በቀል የሆነ የኢንተርናሽናል ሁኔታ ለምሳሌ ኢንተርናሽናል የሆኑ እኮ ዓለም አቀፍ ቲዎሪዎች ከባህላችን ጋር በጣም ይገናኛሉ። አሁን ቅድም ያነሳው ጀርመናዊ ማክስ ቬቨር የሚባል ሰው ሶሳይቲ ሊቀጥል የሚችለው ወይም ማህበረሰብ ሊቀጥል የሚችለው በሲምቦሊክ ኢንተራክሽን ነው ይላል። አሁን ለምሳሌ ሲምቦሊክ ኢንተራክሽን ማለት ምንድን ነው? አንዱ አንዱን እየተመለከተ ነው ይላል። አሁን ያ ሳይንሱ ነው እንግዲህ የሚለው፣ ይህንን ግን ባህላችን ውስጥ እናገኘዋለን። ስለዚህ ሳይንሱን ካለው ከኛ ባህላችን ጋር በማገናኘት አዲስ ቲዎሪም ማውጣት ይቻላል። ሁለተኛ ደረጃ ደግሞ ካሪክለማችንን ደግሞ በተሻለ ሁኔታ አስተካክለ አገራችን ላይ ለእኛ ሊሆን የሚችል ፖሊሲ ማምጣት ያስፈልገናል። ትምህርት ፖሊሲያችንን ማስተካከል ያስፈልገናል። ልጆቻችን እርስ በርስ እንዲተዋወቁ ማድረግ ያስፈልገናል። ጊዜ እንዲቴክ ያስፈልገናል። ለአንዱ ሰጥቶ መቀበል ያስፈልገናል። ሁለተኛ ደረጃ ፖለቲካው በተለይ ከማንነት ፖለቲካ መውጣት አለ። ፖለቲካው ከማንነት ፖለቲካ ወጥቶ ወደ ሀሳብ ፖለቲካ እንዲመጣ መሰራት አለብን። አሁን በማንነት ላይ እየተንጠለጠለ ነው። በማንነት ላይ ማለት ወይ ሃይማኖትን ይዞ ወይም ደግሞ ቋንቋን ይዞ በጎሳን ይዞ የሚደረግ የመጥፎ ሰዎች አካሄድ ነው እንጂ ሪሊ ይሄ ዳቦ የማይሆን ነው። ነገም ስራ የማይሆን ነው። አገር የሚያሳድግም አይደለም። ይሄ ተለይቶ መውጣት አለበት። በሁለተኛ ደረጃ ተቋማቶቹ ሁሉ ላለፉት ሰላሳ ዓመታት በፖለቲከኞች ተይዘዋል። ለምሳሌ እንበልና ሃይማኖቱ በፖለቲከኞች ተይዞ፣ ትምህርት ቤቱ በፖለቲከኞች ተይዞ ትምህርት ቤት ነጻ መሆን ያለበት፣ ዩኒቨርሲቲው በፖለቲከኞች ተይዞ፣ ፖሊሲ ሲወጣ በፖለቲከኞች ተይዞ ለምን ፖለቲካው እዛ ውስጥ ገባ? ፖለቲካው ለፖለቲከኞች፣ ሌላው ነገር ግን ሌሎች ተቋማትን ነፃ እንዲሆኑ ማድረግ ያስፈልጋል። ይህንን እያደረግን እየሰራን ሰው እርስ በርስ እንዲተዋውቁ እያደረግን በሄድን ቁጥር ልክ እንደ የተበላሸው እየተስተካከለ ይመጣል። ለመበላሸት እኮ ብዙ ስራ ብዙ ወጪ ወጥቶበታል። በነገራችን ፖሊሲ ወጥቶበታል። ለማበላሸት ሚዲያ ተጠቅመዋል። ለማበላሸት የቀበሌ ካድሮች ሰብከውበታል፣ ገንዘብ ተረጭቶበታል። ልክ እንደዚሁ ደግሞ ለመመለስ ስራ መስራት ያስፈልገናል። ነገ ዛሬ ሳንል ማለት ነው። አድማጮች ለባህል የተመደበለት ጊዜ በመጠናቀቁ አቶ ዳዊት ሳሙኤልን ለሰጡን ቃለምልልስ በዶች የበለ ስም እያመሰገንኩ ልሰናበት። አዜብ ታደሰነኝ ጤና ይስጥልኝ።